ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ጤና ስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የሐሙስ ነሐሴ 30 2011 ዓ ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ አዳኒት ሳይና ቆንጂ ይታየነን። ለአስቸኳይ ስብሰባ የተጠራው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚደንት ሽመልስ አብዲሳ እና ከጠቅላይ ሚኒስትር ጽፈት ቤት ከተወከሉት ከሙሀዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሂዷል። ነገ ስብሰባው ቀጥሎ ነው ያደረው። ለመንግስት የቤተ ክርስቲያኒቷን አቋም ለክቡር ጠቅላይ ሚኒስቴሩ የሚቀርብ ኦፊሻሊ ለኢትዮጵያ መንግስት የሚቀርብ የቤተ ክርስቲያኒቷን አቋም ሉዓላዊነት፣ አንድነት፣ ሰላም የሚያናጋ ማናቸውንም ነገር ቅዱስ ሲኖዶስ የሚያሳልፋቸውን ውሳኔዎች በሙሉ የሚያዘጋጁ ብፁዓን አባቶች የቤተ ክርስቲያኒቷን አቋም የሚገልጹ በምልዓተ ጉባኤው ተመርጠው ተዘጋጅቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መመሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ ናቸው። ዝርዝሩን በምሽቱ አብይ ርዕስ ይዘናል። ምርጫ ቦርድ በመጪው ዓመት እንደሚካሄድ በሚጠበቀው አገር አቀፍ ምርጫ ወደ 250 ሺህ የምርጫ አስፈጻሚዎች እንደሚያሰማራ አስታወቀ። በክልልም ሆነ ከዛም ደግሞ አልፎ ለምርጫ አስፈጻሚነት ወደ 250 ሺ ሰው እንመለምላለን። በዛ ምልመላ ሂደት መጨረሻ ላይ የምንወስዳቸው ሰዎች ገለልተኝነታቸውን ለማረጋገጥ አንዱ የምንጠቀመው ነገር ፓርቲዎቹ በሙሉ የሚኖራቸውን አስተያየት የሚያቀርቡበት መንገድ እንዲኖር አድርገናል። የምርጫ ቦርድ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ናቸው። ዘገባለን ፕሮግራማችንን ብርሃን ኃይሉ ትመራለች። ዝግጅታችንን በአህዱ ሬዲዮ 94.3 ላይም በቀጥታ ማድመጥ እንደምትችሉ ልናስታውሳችሁ እንወዳለን። መልካም ምሽት። አሁን ወደ ዓለም ዜና እናልፋለን። የትግራይ ዴሞክራሲያዊ ትብብር ፓርቲ በሽረ እንዳስላሴ ከተማ ፖለቲካዊ እንቅስቃሴ በሚያካሄድበት ጊዜ በመንግስታዊ አካሎች እስራትና ድብደባ ደርሶብናል ሲል ቅሬታው ገለጸ። የከተማው ፖሊስ በበኩሉ የታሰረም የተደበደበም ሰው የለም፣ ከህብረተሰብ በደረሰ ጥቆማ ግን የሰዎቹ ማንነት ለመጠየቅ ወደ ፖሊስ ጽፈት ቤት በመውሰድ ጠይቀን አሰናብተናቸዋል ብለዋል። ሙልጌታ ጽሀ ዘርዝራለሁ ከትናንት በስቲያ ማክሰኞ ዕለት በሽረ እንዳ ስላሴ ከተማ አራት የትግራይ ዲሞክራሲያዊ ትብብር ፓርቲ አባላትና አመራሮች ባረፉበት ሆቴል እየተወያዩ ባሉበት ጊዜ የከተማው አመራሮችና ጸጥታ አካላት በጋራ ወዳሉበት ክፍል ገብተው አንግላተውናል ሲሉ የፓርቲው የህዝብ አደረጃጀት ዘርፍ ኃላፊ አቶ መኮንን ዘለለው ተናግሯል። የመኝታ ክፍላቸውም እንደተፈተሽና ሌሎች የፓርቲያቸው አባላት እንደተደበደቡ ከዚያም ቀጥሎ ለሶስት ሰዓታት እንደታሰሩ ገልጿል። በጠቅላላ እንዳንንቀሳቀስ ፋት ለመሆን ነው። ህዝቡ ከኛ ጋር እንዳይጠጋ አባሎቻችንን በማስጨነቅ ህዝቡ ሲታሰሩ ሲሉ አባሎቻችን ሲያይ ወደ ኛ እንዳይቀሩ እንዲሰራ ለማድረግ ካልሆነ በስተቀር ሌላ ምክንያት የለውም እና እኛ የምንለው ምንድን ነው? ይሄ ችግር ጠቅላላ ህወሀት ብቻ እንዲንቀሳቀስ ሌላ ተቃዋሚ በሙሉ ዝር እንዳይላ ተደርጎ እሱ በሰራው ሜዳ ለመረት ነው የሚፈልገው። ወደ ፖሊስ ጣቢያ የተወሰዱ አባላትና አመራሮችም ሳታስፈቅዱ ለምን ተሰበሰባችሁ ተብለው ማስፈራሪያ ደርሶባቸዋል ብለዋል አቶ መኮንን። በዚህ ጉዳይ ላይ የከተማዋ ፖሊስ ጽህፈት ቤት የወንጀል ምርመራ ዘርፍ ኃላፊ ኢንስፔክተር ተፈሪ ግርማይ ተጠይቀው ከትናንት በስቲያ የአካባቢው ህብረተሰብ ያልተለመደ እንቅስቃሴ አይተናል ብለው በሰጠው ጥቆማ መሰረት ወደ ወዳረፉበት ሆቴል ሄደን ሰዎቹን ደግሞ ወደ ጽህፈት ቤታችን ወስደን ማንነታቸውን ጠይቀን በሀያ ደቂቃ ውስጥ ደግሞ ወደ ስራቸው እንዲመለሱ አድርገናል ብለዋል። በዛም ጊዜ የታሰረ ሰው የለም፣ መታም ሰው የለም። እኛ ይዘን በዛን ጊዜ አጣርተን ማንነታቸውን ጠይቀን መታወቂያ አሳይዙ እና ከዛ በኋላ እነሱ ላክ ናቸው። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ የሞዛምቢክ ጉብኝታቸውን ጀምረዋል። ትላንት ፕሬዚዳንት ፊሊፕ ኒዮሲን ጨምሮ በሺዎች የሚቆጠር ህዝብ ርዕሰ ሊቃነ ጳጳሳቱን በደስታ ተቀብሏል። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ርዕሰ ሊቃነ ጳጳሳት ፍራንሲስ ትናንት ማታ ማፑቶ አውሮፕላን ማረፊያ ሲደርሱ ህዝቡ በሆታ በደስታ አቀባበል አድርጎላቸዋል። ሴቶች በደመቁ ቀለማት ያማረ የአቡኑ ፎቶግራፍ የታተመባቸው ባህላዊ ልብሶች ለብሰው ነው የተቀበሏቸው። ርዕሰ ሊቃነ ጳጳሳቱ ማፑቶ ከመድረሳቸው አስቀድመው ለሞዛምቢክ ህዝብ በብዛት ህዝቡ በሚነጋገርበት በፖርቱጋልኛ መልእክት አስተላልፈዋል። ሲ ቴንዶ ን የሁሉ አባት የሆነው እግዚአብሔር በሞዛምቢክና በአጠቃላይም በአፍሪካ እርቀ ሰላም የወንድማማቾች እርቅን እንዲያጠናክር አብረን እንድንጸልይ እጋብዛችኋለሁ አሉ አቡኑ። ለጠንካራና ለዘላቂ ሰላም ብቸኛው ተስፋ እርቅ ነውና ሲሉም አክለዋል። በሞዛምቢክ በገዢው ፍሬሊሞና በተቃዋሚው ሬናሞ ፓርቲዎች መካከል ለአስራ ስድስት ዓመታት ከተካሄደው ጭካኔ የተሞላበት የእርስ በእርስ ጦርነት በኋላ በሀገሪቱ ለአመታት የቀጠለውን ሁከት ለማስቆም ሁለቱ ወገኖች በቅርቡ የሰላም ስምምነት ተፈራርመዋል። አቡነ ፍራንሲስ ለሶስት ቀናት በሞዛምቢክ በሚያደርጉት ጉብኝት ነገ ከምክር ቤት አባላት፣ ከወጣቶች፣ ከቀሳውስት ጋር ይገናኛሉ ንግግሮች የሚያደርጋሉ ተብሎ ይጠበቃል። ተነጎዲያ አርብ ደግሞ ሥርዓተ ቅዳሴ ይመራሉ። ከሞዛምቢክ በኋላ ወደ ደሴቶቹ ሀገሮች፣ ወደ ማዳጋስካርና ወደ ሞሪሸስ ያመራሉ። ወደ እነሱም አስቀድመው በጣሊያንኛ የቪዲዮ መልእክቶችን ልከዋል። የሆንኮንግ ዋና ስራ አስፈጻሚ ኬሪ ላም መንግስታቸው በከተማይቱ ዲሞክራሲን የሚደግፍ ተቃውሞ ያስነሳው የህግ ረቂቅ እንዲሰረዝ መወሰኑን ቻይና ትረዳለች፣ ታከብራለች፣ ትደግፋለችም ብለዋል። አሁን ትኩረት ማግኘት ያለበት ጉዳይ ግጭት እየታከለበት የሄደውን ተቃውሞ ማቆም፣ በከተማይቱ ሰላም እንዲመለስ ማድረግ ነው ሲሉ ለጋዜጠኞች ተናግረዋል። በተቃውሞ ሰልፎች የሚሳተፉት ሰዎች ግጭት ከተማይቱንና የዜጎቿን ዕለታዊ ኑሮ እየጎዳ መሆኑን ይረዳሉ የሚል ተስፋ እንዳላቸው አስገንዝበዋል። ላም ሆንግ ኮንግ ውስጥ ስለሚካሄደው ተቃውሞ መንስኤ ንግግር ለማካሄድ ያስችላሉ ስለሚሏቸው ሌሎች እርምጃዎችም አንስተዋል። ነገር ግን ተቃዋሚዎቹ ካቀረቧቸው ጥያቄዎች ሁሉ የሚስማሙ መሆናቸውን ያሳዩበት ምልክት የለም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍጋኒስታን ውስጥ በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ የሚመራው የውህደት ኃይል እንደሚለው ዛሬ ካቡል ውስጥ አንድ አሜሪካዊና ሩሜኒያዊ ወታደሮች በግዳጅ ላይ እንዳሉ ተገለዋል። በሌላ በኩል ደግሞ ታሊባን ዛሬ በአፍጋኒስታኗ መዲና ካቡል በመኪና ላይ በተጠመደ ፈንጂ የአጥፍቶ መጥፋት ጥቃት በማድረሱ ቢያንስ አስር ሰዎች ተገለዋል። የአፍጋኒስታን የአገር አስተዳደር ሚኒስቴር ቃል አቀባይ ናዝራት ራሂሚ በገለጹት መሰረት የሞቱት ሰዎች ሲቪሎች ናቸው። ካቡል ላይ በተፈጸመው ጥቃት አርባ ሁለት ሰዎች ቆስለዋል። የአጥፍቶ መጥፋቱ ጥቃት የተፈጸመው ከፍተኛ ጥበቃ በሚደረግበት የዲፕሎማቶች መንደር ሲሆን የዩናይትድ ስቴትስ ኤምባሲና ዋና ዋና የሀገሪቱ መንግስት ተቋማትም ይገኙበታል። የፍንዳታው ጥቃት ኢላማ ያደረገው ባዕዳንን ነው በማለት የታሊባን ቃል አቀባይ ለጥቃቱ ኃላፊነት ወስዷል። የአማጽያኑ ቡድን ታሊባን በያዝነው ሳምንት የውጭ ሀገር ሰዎች በሚኖሩበት ግቢ ላይ ባደረሰው ሌላ ጥቃት ቢያንስ አስራ ስድስት ሰዎች ሲገደሉ ሲገሉ ከመቶ በላይ ቆስለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ሌላ ችግር ገጥሟቸዋል። ወንድማቸው ከምክር ቤት አባልነትና ከንዑስ ሚኒስትርነት ቦታቸው እንደሚሰናበቱ አስታውቀዋል። ጆ ጆንሰን ስለ ስንብት ውሳኔያቸው በትዊትር ባስተላለፉበት ወቅት በቤተሰብና በብሪታንያ መካከል በተፈጠረ ግጭት ምክንያት ነው ብለዋል። ከቅርብ ሳምንታት ወዲህ ለቤተሰብ ባለኝ ታማኝነትና በብሔራዊ ጥቅም መካከል ስሰነጠቅ ቆይቻለሁ። መፍትሄ የማይገኝለት ውጥረት ሆኗል። ስለሆነም የምክር ቤት አባልነትና የሚኒስትርነት ሚናየን ሌሎች የሚረከቡበት ጊዜ ደርሷል ብለዋል ጆ ጆንሰን። ጆንሰን አሁንኑ የምክር ቤት አባልነታቸውን ይተዉ ወይም እንደገና ለመመረጥ አይወዳደሩ እንደሆነ ግልጽ አላደረጉም። የጠቅላይ ሚኒስትሩ ወንድም እንደሚሰናበቱ የገለጹት ወንድማቸው 21 የምክር ቤት አባላትን ከወግ አጥባቂ ፓርቲያቸው ካባረሩ በኋላ ነው። ጠቅላይ ሚኒስትር ጆንሰን ብሪታንያ ምንም አይነት ስምምነት ሳይደረግ እንደ አውሮፓ አቆጣጠር ጥቅምት 31 ከአውሮፓ ህብረት እንድትወጣ በቀየሱት ስትራቴጂ ምክንያት ወግ አጥባቂው ፓርቲ ተከፋፍሏል። ጆንሰን ባስቀመጡት ጥቅምት 31 የጊዜ ገደብ ድረስ ባለው ጊዜ ውስጥ ከአውሮፓ ህብረት ጋር ስምምነት ላይ ለመድረስ ካልተቻለ የብሪታንያ የተወካዮች ምክር ቤት የፍችውን ጊዜ ለሌላ ሶስት ወራት ለማዘግየት እንዲጠይቅ መንግስትን የቅርታ አድማጮች መንግስትን የሚያስገድድ ውሳኔ ትላንት አሳልፏል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት የአማርኛ ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አስተናጋጆቻችሁ ቆንጅት ታየና አዳነች ፍስሐየንን ወደ ኋላ የሚቀርቡ ቅንብሮች አሉን። አስተዋውቀን መጽሔት ክፍለ ጊዜ እንለፍ። ከዛሬ መቶ ዓመት በፊት ከዩሮፕ ከልዩ ልዩ ሀገሮች ወደ ክሊቭላንድ ሲመጡ ክሊቭላንድ ውስጥ የነበሩ ሰዎች ደግሞ በጣም እንግዳ ተቀባዮች ስለነበሩ ቤተሰብ የመሆን ስሜት እንዲሰማቸው የሚያቀራርባቸውን ማንነታቸውን የሚገልጸውን ለሌሎቹ ለማስተማር በሰላም አብረ መኖር የተደረገ ዓላማ ነው። አቶ አክሊሉ ደምሴ ይባላሉ። በዩናይትድ ስቴትስ ኦሃዮ ክፍለ ግዛት ክሊቭላንድ ከተማ በቅርቡ የተመሰረተውን የኢትዮጵያ የባህል መስክ ለባህልና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ አስመልክቶ ከተሰጡ አስተያየቶች የተወሰደ ነው። በባህልና ማህበረሰብ ጠብቋቸው። አሁን ለምሽቱ ወዳሰናዳናቸው ዘገባዎች እናልፋለን። ለምሽቱ ያሰናዳ ነውና፣ እየተዘጋጀ ያለውን ዘገባ ባጭሩ እናስተዋውቅና ወደ ቀሪዎቹ እናልፋለን። ለአስቸኳይ ስብሰባ ለዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ መግቢያው ላይ እንዳሰማ ነው በጥቂቱ ከኦሮሚያ ክልል ምክትል ፕሬዚደንት ሽመልስ አብዲሳና ከጠቅላይ ሚኒስትር ጽህፈት ቤት ተወክለው ከ ከተወከሉት ከሙዓዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሂዷል። በዚህ ዙሪያ የተሰናዳውን ዘገባ እንደደረሰን እናቀርባለን ወደ የሚቀጥለው ዘገባ ስናልፍ ምርጫ ቦርድ በመጪው ዓመት እንደሚካሄድ በሚጠበቀው አገር አቀፍ ምርጫ ወደ 250 ሺህ የምርጫ አስፈጻሚዎችን እንደሚያሰማራ አስታውቋል። የአስፈጻሚዎቹ ገለልተኝነትም በጥብቅ እንደሚጣራ የምርጫ ቦርዱ ሊቀመንበር ገልጸዋል። የምርጫ ቦርዱ ሊቀመንበር ፓርቲዎቹ በአዲሱ ሕግ አልመከርንበትም ማለታቸው ትክክለኛ አገላለጽ አይደለም ማለታቸውን አክሎ መለስካቸው አመሃ ተከታዩን ዘገባ ከአዲስ አበባ አስተላልፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው ጋዜጣዊ መግለጫ ላይ ከጋዜጠኞች የቀረቡት ጥያቄዎች አይነታቸው ብዙ መሆናቸው አይደለም፣ የተለያዩ አካላትን ፍላጎቶች፣ ቅሬታዎችንና ጥርጣሬዎችን ያንጸባረቁም ነበሩ። በተለይም የቦርዱን ታማኝነትና ገለልተኝነት በተመለከተ አያሌ ጥያቄዎች በተለያዩ ሰዎችና አቀራረብ መሰንዘሩ ብዙ ወገኖች ዛሬም ቦርዱን በጥርጣሬ እንደሚያዩት የሚጠቁም ይመስላል። መጠየቃችን ተገቢ ነው ያሉት የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ለጥርጣሬው ግን ተጨባጭ የሆነ መነሻ ቢኖረው ጥሩ መልስ ለመስጠት ያመች እንደነበረ አስገንዝበዋል። ስለሚመሩት ተቋም ከላይ እስከታች ባለው መዋቅር ነጻና ገለልተኛ መሆኑን ለማረጋገጥ ግን ትልቅ ጥረት እየተደረገ እንደሆነ አስታውቀዋል። ለምሳሌም ቀደም ሲል ከፍተኛ ሮሮ የቀረበበት የነበረው የምርጫ አስፈጻሚዎችን በተመለከተ ይህን ብለዋል። በክልልም ሆነ ከዛም ደግሞ አልፎ ለምርጫ አስፈጻሚነት ወደ 250 ሺ ሰው እንመለምላለን። በዛ ምልመላ ሂደት መጨረሻ ላይ የምንወስዳቸው ሰዎች ገለልተኝነታቸውን ለማረጋገጥ አንዱ የምንጠቀመው ነገር ፓርቲዎቹ በሙሉ የሚኖራቸውን አስተያየት የሚያቀርቡበት መንገድ እንዲኖር አድርገናል። ስለዚህ የብቃትን ሁኔታ ካረጋገጥም በኋላ በየክልሉ የሚሳተፉ ፓርቲዎችን ስለ እያንዳንዱ ሰው የሚሉትን ነገር የምንሰማበት ሂደት ይኖራል። በእርግጥ አንድ ሰው አይከሌ ኮንዲ ነው ስለተባለ የመጨረሻ ላይሆን ይችላል፣ ግን በእኛም ደግሞ በሱ ላይ ተነስተን የምናደርጋቸው ተጨማሪ ማጣራቶች ይኖራሉ። ስለዚህ በፊት ያልነበረ አሰራር ነው። በነገራችን ላይ የቦርዱ ሰብሳቢ አክለውም የሚመጣው ምርጫ በወረዳና ቀበሌ አስተዳደሮች የሚፈጸም አይሆንም ብለዋል። ከዚህም ባለፈ በየአካባቢው ያለው ህብረተሰብ፣ የሲቪል ማህበረሰብ ድርጅቶችና የመሳሰሉ አካላት ሁሉ የምርጫ አስፈጻሚዎችን ገለልተኝነት በማረጋገጥ ረገድ ከፍተኛ ድርሻ እንዳላቸው አብራርተዋል። በዚህ ጋዜጣዊ መግለጫ ላይ ጎልተው ከተነሱት ጥያቄዎች በፖለቲካ ፓርቲዎችና በቦርዱ መካከል ተፈጥሯል ስለተባለው ሸካራ ግንኙነት ነው። በተለይም ከሳምንታት በፊት በኢትዮጵያው ፓርላማ የምርጫ የፖለቲካ ፓርቲዎችና የሥነ ምግባር አዋጅ በሚል ስያሜ በወጣው ሕግ ቅሬታ የተሰማቸው የፖለቲካ ፓርቲዎች ድምፃቸውን እያሰሙ ናቸው። ደግሞም ወደ ሀምሳ የሚደርሱ ተቃዋሚ ፓርቲዎች የሕጉን አግላይነት በመግለጽ በጽኑ እየተቃወሙ ናቸው በተለይ ደግሞ ለፓርቲዎች ምዝገባ ለክልልና ለሀገር አቀፍ ፓርቲዎች እንደ ቅደም ተከተላቸው የአራትና የአስር ሺህ ሰዎች ፊርማ መጠየቁ የህጉ አግላይነት አንድ ማሳያ ነው ብለው መከራከራቸውን ጋዜጠኞች በጥያቄያቸው አንስተዋል። ለዚህም ሊቀመንበሯ መልስ ሰጥተዋል። አሁን የወጣውን ህግ በተመለከተ የምርጫና የፖለቲካ ፓርቲዎች ህግ ማለት ነው፣ ሶስት ጊዜ በጣም ሰፊ ውይይት አድርገናል። ዋና ዋና በሚባሉ የህግ ማሻሻያ ሀሳቦች ላይ፣ ዝርዝር በሆኑ የአፈጻጸም ጉዳዮች ላይ በተለያዩ ሶስት መድረኮች ውይይት አድርገናል። በዛ ውይይት ኢህአዴግን ጨምሮ ሌሎችም የፖለቲካ ፓርቲዎች ተሳትፈውበታል። አልበቃንም ማለት ምንም ችግር የለውም ግን፣ አላየነውም ተሳትፈን አናውቅም ምክንያቱም እሱ ውሸት ነው። ምክንያቱም እያንዳንዷን ቀን ከነ ቃለ ጉባኤው ስንት ፖለቲካ ፓርቲ እንደተናገረ ምን ምን ሀሳብ እንደመጣ ማሳወቅ እንችላለን። ምክንያቱም እኛ አሁንም የምንመራው ይሄ ምርጫ ቦርድ የተሻለ ነገር ለማምጣት፣ የተሻለ ሂደትን ለማምጣት፣ የተሻለ ግብ ላይ ለማድረስ ነው እንጂ እንደ በፊቱ ፖለቲካ ፓርቲዎቹን ያላሳተፈ ያገለለ፣ ወይም እንደዚህ እንደዛ ለማድረግ አይደለም። ወይዘሪት ብርቱካን አክለውም ይህን ብለው ነበረ። ፓርቲዎች ፓርቲ ሆነው ሲደራጁ ፓርቲዎች ሊያደርጉ የሚገባቸውን ተግባራት ሊያከናውኑ የሚችሉበት አደረጃ አደራጃጀት ወይም አቅም መኖር አለበት። ሌሎች የማህበራት አደራጃጀቶች ሊኖሩ ይችላሉ። ድሮችም አሉን እቅቦችም አሉን። እነሱ አሁን አላማ አላቸው የሚያሳኳቸው እሱን ያደርጋሉ። ፓርቲ የሚደራጀው የተወሰነውን የህብረተሰብ ክፍል ወክሎ ያንን ድምጽ ለማሰማት እና እሱ እንዲያሸንፈ አድርጎ መጨረሻ ላይ ስልጣን ለመያዝ ነው እና ለዛ አትሊስት የመነሻ ሁኔታን ያሳየ ፓርቲ ነው የምንመዘግበው እንጂ ሶስት እና አምስት ሰዎች ተሰብስበው ፓርቲ ነን ስላሉ ፓርቲ አይደሉም አሉት። እንጂ እነሱ ምንም ከዛ ጋር የሚገናኝ አቅም ወይም አላማውን ለማ ለማሳካት የሚያስችል ቅንጣት የሚያህል ሁኔታ የሌላቸው ድርጅቶች ናቸው። ይሄ በእኛም ብቻ የተደረገ አይደለም፣ በሌሎች ሀገሮችም የተደረገ ነው። ያን አስገብተናል እና ያ ብዙ ጭቅጭቅን አስከትሏል እና እኛም አቅርበነዋል ፓርላማውም ተቀብሎታል። ከዛ የተነሳ ይመስለኛል ደጋግሞ ፓርቲዎች አልተነገረንም አልተወያየንበትም እንደዚህ እንደዚህ እያሉ ቅሬታ የሚያቀርቡት። በአንዳንድ ፓርቲዎች አባላት ላይ የፖለቲካ ስርዓት እየተፈጸመ እንደሆነ በመጠቆም ቦርዱ በዚህ በኩል ምን እያደረገ እንደሆነ ጋዜጠኞች ጥያቄ አቅርበዋል። የቦርዱ ሊቀመንበር የሚመሩት ተቋም እርምጃ እንደወሰደ ከህግ አግባብ ውጭ ታስረዋል ከተባሉ የፖለቲካ ድርጅቶች አባላት አንዳንዶቹ መፈታታቸውን ገልጸዋል። ይሁንና ጉዳያቸው በፍርድ ቤት የተያዘ ተጠርጣሪዎችን በተመለከተ ቦርዱ ሕግን ተከትሎ ሊያደርገው የሚችለው ነገር እንደሌለም አስረድተዋል። እንዲህ ያለ አቤቱታ የሚያቀርቡ የፖለቲካ ፓርቲዎች የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራልስ ኮንግሬስ ኦፌኮ እና የአማራ ብሔራዊ ንቅናቄ አብን እንደሚገኙ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የኦሮሚያና ቤኒሻንጉል ጉሙዝ ክልሎች የጋራ የህዝብ ለህዝብ መድረክ በግምቢ ከተማ ተካሂዷል። የህዝብን ሰላም የሚያውኩ ሰዎችን የመቆጣጠር ተግባር ተጠናክሮ እንደሚቀጥል በውይይቱ ላይ ተነግሯል። ቪኦኤ ያነጋገራቸው አንዳንድ የመድረኩ ተሳታፊዎች በአካባቢው የሚኖሩ የቤኒሻንጉል ጉሙዝና የኦሮሞ ተወላጆች ሰላም ወደ ቀድሞ ሁኔታ ተመልሷል ብለዋል። መድረኩ በምዕራብ ወለጋ ቡኖ በደሌና ጋማሽ ዞኖች አዋሳኝ ቦታ ላይ መደረጉ የሶስቱን ዞኖች ነዋሪዎች ግንኙነት እንደሚያጠናክር የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ዲንሳ አመንቴ ገልጸዋል። ናኮር መልካ ተጨምረ ያለው በጊምቢው የውይይት መድረክ አስቀድሞም የሶስቱ አጎራባች ዞኖች ነዋሪዎች ግንኙነት መሻሻሉን በአንድ ገበያ መነገድ እና ሌሎች ማህበራዊ መስተጋብሮቻቸውንም መቀጠላቸውን የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ኢንሳመንቴ ተናግረዋል። የአሁኑ መድረክ ዓላማም የሰላሙን ሁኔታ ለማጠናከር መሆኑን ገልጸዋል። አማራ ጥሩ ስራ እየተሰራ እንደሆነ ኦሮሞና ጉሙዝ ከመጀመሪያም ጀምሮ የቆዩ ናቸው። የጠረ ሰላም አስተሳሰብ ያላቸው ሰዎች ሆን ብሎ ለማጋጨት ሙከራ የሚያደርጉ እነሱ ናቸው። በአሁኑ ሰዓት ግን ሁሉ ሰላሙ ያው መተረጋጋ ነው የሚል ውይይት ነው ያደረግነው እና ቀጣይ ለልማቱ የሚያገዝ ሰላምና ተስተሳሰብ ነው መተጋገዝ እንዳለብን በሁሉም ጥሩ መሻሻሎች የማህበረሰቡን ሰላም ለማወክ ተንቀሳቅሰዋል የተባሉ አስር ግለሰቦችም በቁጥጥር ስር ውለው የተጣራ መሆኑንም አቶ ዲንሳመንቴ ተናግረዋል። የመድረኩ አስፈላጊነት ለዘመናት የቆየ ያሉትን የአካባቢዎቹን ነዋሪዎች ወንድማማችነት ወደ ጋራ የልማት ተጠቃሚነት የሚቀይሩበትና ሌሎችም ቦታዎች ላይ ተከስተው በነበሩ ግጭቶች የተፈጠረውን ስጋት በማጥፋት የአብሮነት መንፈስ እንዲጎለበትም ለማስቻል ነው ብለዋል ኃላፊው። ከቤኒሻንጉል ካማሽ የተሳተፉት አቶ ዋቅቶላ ምርጋ ለዘመናት አብሮ የኖረ ህዝብ ሰላሙን ዘላቂ ለማድረግ አብሮ መቆም አለበት ብለዋል። ዛሬ እኛ ያየነው በጣም ጥሩ ታሪክ ነው። በጣም ለወደፊት እራሱ ለዚህ ሰላም እኛ አብሬን ነበር። ሁለቱም ወንድማሞች አሁንም እኛ ፍቅር ቀጥለን ከዱሮ እንደምበልጥ ሳርቴን ጥሩ ሁኔታ

አቶ መልካሙ ታፈሰ ከጊምቢ ቶሌ መሳተፋቸውን በመግለጽ መድረኩ በአጎራባች ወረዳዎች እና ቀበሌዎች መካከል ያለውን አብሮነትና ተግባብቶ የመኖር እሴት ያደሰ ነው ብለዋል። ያ አብሮነት ተጠናክሮ እንዲቀጥል ለማድረግ ችግሮች ሲከሰቱም ህብረተሰቡ ወደ ግጭት ከመሄድ በውይይት መፍታት እንደሚገባው መክረዋል። በውይይቱ ላይ የዞኖቹ መንግስት ባለስልጣናት፣ የየማህበረሰቡ ተወካዮች፣ የሃይማኖት አባቶች፣ አባገዳዎች፣ ወጣቶች እና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። ለአሜሪካ ድምፅ ናኮር መልካ ሳምቦ ናኮርን፣ ለዘገባው እናመሰግናለን። ከአምስት ወራት በፊት ከቤንሻንጉል ጉምዝ ወር ክልል ማንዱራ ወረዳ ተፈናቅለው በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ የሚገኙ ተፈናቃዮች የምግብና የመጠለያ ችግር ገጥሞናል ብለዋል። በአማራና በቤንሻንጉል ጉሙዝ ክልሎች መካከል እርቀ ሰላም ተፈጽሟል፣ ወደ አካባቢያችሁ ሂዱ ብንባልም የአካባቢው ነባር ተወላጆች ዳግም ጥቃት ፈጽመውብናል ነው ያሉት። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት በበኩሉ ድጋፍ እያደረግኩ ነው ብሏል። የባህር ዳር ዘጋቢያችን አስቴር ምስጋናው በጸጥታ ዙሪያ በሁለቱ ክልሎች ያሉ የጸጥታ ዘርፍ አመራሮችን በስልክ ለማግኘት ያደረገችው ሙከራ ለዛሬ እንዳልተሳካለት ገልጻ ተከታዩን ዘገባ ልካለች። ቁጥራቸው 25 የሚጠጉ ሽማግሌዎች ለአማራ ክልል መንግስት አቤቱታ ለማሰማት ነበር ከአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ ወደ ባህር ዳር ከተማ ውክልና ተሰጥቷቸው የመጡት። ጉዳያቸው ደግሞ ከአምስት ወራት በፊት ከቤኒሻንጉል ጉምዝ ማንዱራ ወረዳ ተፈናቅለን በአዊ ዞን ጓንጓ ወረዳ ብንቀመጥም እስካሁን ያየን የለም ነው ያሉት። ስሜ ሀይሌ ሚካኤል ሸዋስ ይባላለሁ። ከቤኒሻንጉል ጉምዝ መተከል ዞን ማንዱራ ወረዳ ድዋንዝባቡና ቀበሌን የመጣሁት ምንም በማናውቀው በ2011 ዓ.ም እርስ በርስ ተጋጅተን ያው ለመፈናቀል ደርሰናል። ከዛ ከተፈናቀልን በኋላም በአማራ ክልል አዊ ዞን ጓንጓ ወረዳ ክፍለ ከተማ ላይ ተጠግተን ያለን በየበረንዳው ሰባት ሺህ ህብረተሰብ፣ ማለት ነው። በሁለቱ ክልሎች መካከል እርቀ ሰላም ተደርጓል፣ ና ወደ የአካባቢያችሁ ሂዱ ብንባልም የአካባቢው ነባር ተወላጆች ሊቀበሉን አልቻሉም። ዳግም ብሔርን መሰረት ያደረገ ጥቃት ተፈጽሞብናል ነው ያሉት። የፌዴራሉ መንግስት ሁለቱም ክልል እኛን ገብተዋል፣ አርሰዋል፣ እየኖሩ ነው የሚለው ነገር ስህተት ነው። ሀብት ንብረታችን ወድሟል። ቤታችን አፍርሰው ሲያበቃ ማገዶ አድርገው ተጠቅመውታል። ከቤታችን ላይ ተፈናቅሎ የነበረ ነባር ብሔረሰብ ገብቷል። ለእኛ ማጥፊያ የተዘጋጀ ጦር መሳሪያ አንድም ባልወረደበት ሰዓት አካባቢውን ግን ኮማንድ ፖስት አልተቆጣጠረውም። አካባቢውን ሊቆጣጠረው አልቻለም። አካባቢውን ኮማንድ ፖስት ቢቆጣጠረው በቀስት ባለፈው በ21 ግልገል በለስ ላይ ነሐሴ 21 በቀስት የተወጋ ህፃናል 14 ዓመት አሁንም ከፓዊ ሆስፒታል፣ ከአቅም በላይ ሆኖ ሲያበቃ ባህር ዳር ሆስፒታል ነው ገብቶ ያለ ልጁ። እንደገና ደግሞ መከላከያ ሰራዊት አገር ሰላም ነው ብሎ ሲያበቃ ሲቪል ጨርቅ ለብሶ በገባበት ሰዓት በቀስ ጨርቁ ተጎርጉሮ መሳሪያ የያዘ ሁሉ ሲታደን እኛ ምን አይነት ዋስትና ይዘን ነው እዛ የምንገባው? ስለዚህ አሁንም ቢሆን የምንገባበት አቅም የለንም። ሚዲያ አማራ ክልልና ቤንሻንጉል ክልል ታርቀው ሲያበቃ እርቀ ሰላም ሆኖ አርሶ አደሩ ገብቶ እርሻ እያረሰ ነው። እንደገና ደግሞ የዘር የሚሆን እርዳ እርዳታ እየተሰጠ ነው ተባለ። ምንም ህብረተሰብ ባልገባበት በውሸት ፖለቲካ ሙሉ በሙሉ ውሸት ነው። አሁንም አማራ ክልል ጓንጓ ወረዳ ክፍለ ከተማ ላይ የምንገኘው ሰባት ሺህ ህብረተሰብ ችግሩ የከፋና ስር የሰደደ በመሆኑ ለአማራ ክልል መንግስት አመራሮች ለማስረዳት ባህር ዳር ብንመጣም ሊያናገረን የፈለገ አካል የለም ይላሉ። አቤልነት ተሸለበላለሁ የመጣሁት ጅግደ ስላሴ ደፊሊ ማዕከል ነው። አሁን እኛ በየበረንዳው በየዛፍ ስር ነው ሰው የለው። ሰባት ሺህ ህዝብ አሁን በየበረንዳው ነው ያለው። እቅምና አጥቶ እጅ

በሚዲያ እና በሬዲዮ አስታልፈን ኒድ ለመለት ፈልገን ነው። የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ከቀናት በፊት ከአሜሪካ ድምጽ ጋር በነበራቸው ቆይታ ከቤኒሻንጉል ጉምዝ ክልል የመጡ ተፈናቃዮች ወደ ቀያቸው ተመልሰው እርሻ ጀምረዋል ማለታቸው ይታወሳል። ከመተከል ልጀምርልሽ ምራብ በኩል ካለው ማለት ነው እጅ ግጭቶች ነበር። ግጭቶች እንዴትና በማን ይነሱ እንደነበረ ይታወቃል። ከአሶሳ ላይ ካለው አስተዳደር ጋር በመነጋገር ችግሩ ተፈቷል። የተፈናቀሉት በመመለስ ላይ ናቸው። ገብተው እርሻቸውን እንዲያርሱ እየተደረገ ነው። ለቀውት የነበረው ቦታ ለቀውት አልምተውት የነበረው ባድማቸውን ተመልሰው ሄደው እንዲይዙት ከፍተኛ የሆነ ሰፊ ስራ እየተሰራ ነው። በዚህ አጋጣሚ ተፈናቅለው በተለያየ ቦታ ተደብቀው ያሉ ሰዎች ተመልሰው ሄደው ባድማቸውን እንዲይዙና እንዲያርሱ አሁንም መልእክት ማስተላለፍ እወዳለሁ። ይህንን ከቤንሻንጉል ወንድሞቻችን ጋር ተነጋግረናል። ይሄ ነገር መፍታት አለበት። ሁለተኛው ወደ ግጭት መግባት የለብንም በሚል ፌዴራል መንግስትም በዋናነት ጉዳዩን ይዞት መከላከያም አለ የክልሉ ኃይል አለ። የሁለቱም ክልሎች ጸጥታ ኃይል አንድ ላይሆን እየሰራ በጥሩ ሁኔታ መሰላም ይገኛል። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያስፈልጋቸው አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አቶ አማረ ክንዴን ያለ መጠለያና ያለ ምግብ ተሰቃየን ለሚሉ ተፈናቃዮች ጽህፈት ቤቱ ለምን አልደረሰም በማለት ጠየኳቸው። በተለይ ለዳንጉር ወረዳ በለስ አካባቢ ላሉት ተፈናቃዮች አስፈላጊው ድጋፍ እንዲደረግላቸው የትብብር ደብዳቤ ጽፈንላቸዋል። እዚሁ ጋር ተያይዞ ባለፈው ቻግኒ አካባቢ ለነበሩ አሁንም በዚሁ አካባቢ ተፈናቅሎ ለመጡ ተፈናቃዮች ማንዱራ ገነተ ማርያም አካባቢ ላይ አራት መቶ ሀምሳ ኩንታል እህል እንዲገባላቸው አድርገናል ይህንንም ከክልሉ ሀብት ላይ ነው እንትን ያደረግነው በዚህ መሰረት እርዳታውን አቅርበንላቸዋል እነዚህ ተፈናቃዮች አሁን ማንዱራ አካባቢ ማንቦክ እንደገና ደግሞ በለስ ግልገል በለስ አካባቢ ላይ ቤት ያላቸውና ቀደም ሲል ይኖሩ የነበሩ ሰዎች መመለስ የሚችሉ መሆናቸውን በገለጹልን መሰረት ይህንን መልእክት አስተላልፈንላቸዋል። በዛ መሰረት ወደየ መኖሪያቸው የሄዱ ሰዎች እንዳሉ ይገባኛል። ከዛ ውጭ ግን የነበረው ምንድን ነው? አብዛኛው ከባለ ሀብት ጋር ይሰራ የነበረ የቀን ስራ ላይ ተሰማርተው የነበሩ ሰዎች ነው የነበሩት። እነሱ ደግሞ እንደ ማንኛውም ዜጋ በየትኛውም ቦታ ላይ የቀን ስራ እየሰሩ መኖር እንደሚችሉ ነው በየአካባቢው እንትን ያደርግ ነው። ነገር ግን ለሁሉም በሚባል ደረጃ በገባነው ስምምነት መሰረት የሁለት ወር ቀለብ ግን አቅርበንላቸዋል። ስለዚህ በእኛ ክልል ያሉትን በሚመለከት በተቻለ መጠን ከፌዴራልም እየጠየቅን ሁለተኛ ከክልላችንንም ያለውን ድጋፍ እያቀረብን ነው ያለ ነው። ሌላው ቤንሻንጉል፣ በሌላ ክልል ያሉት ደግሞ በዛው ክልል ይቀርባል የሚል ታሳቢ ነው ያለው። አሰራሩ ይሄ ነው የሚፈቅደው። ምክንያቱም ሌላ ክልል ላይ ገብቶ እርዳታ ማቅረብ የሚቻልበትም ሁኔታ ስለሌለ ማለት ነው። በሁለቱ ክልሎች ተደረገ ስለተባለው ስምምነት ዙሪያ፣ ከስምምነቱ በኋላ እየተፈጠረ ስላለው ችግር በሁለቱ ክልሎች በኩል ያሉ የጸጥታ ኃላፊዎችን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። መልስ እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች አሁን ዘግይቶ የነበረው አብይ ርዕሳችን ደርሷል። ለአስቸኳይ ስብሰባ ለዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚደንት ሽመልስ አብዲሳእና ና ከጠቅላይ ሚኒስትር ጽሕፈት ቤት ተወክለው ከመጡት ሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሄደ። የሲኖዶሱ ስብሰባ ነገ እንደሚቀጥልና በመጨረሻም አጠቃላይ የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ እንደሚወጣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ክህነት ስብከት ወንጌልና ሐዋርያ ተልእኮ መመሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምፅ ገልጸዋል። ጽዮን ግርማ ማምሻውን አነጋግራቸዋለች። ቀጥሎ ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በዛሬው ዕለት የተካሄደውን የቅዱስ ሲኖዶስ አስቸኳይ የምልአተ ጉባኤ ስብሰባ ውይይት የትኩረት አጀንዳ በሁለት ከፍለው አስረድተዋል። ከሰላሳ በላይ የሚሆኑ የሃይማኖት አባቶች በጉባኤው ላይ ተገኝተው በመጀመሪያው ዙር ስብሰባ የመንግስት ተወካዮች ከመምጣታቸው በፊት አጀንዳቸውን ለይተው ተነጋግረዋል ብለዋል። ከቀኑ አምስት ሰዓት አካባቢም የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዴሳ እና የጠቅላይ ሚኒስትሩ ተወካይ ሞሐዘ ጥበባት ዳንኤል ክብረት ተገኝተው በችግሮቹ ዙሪያ ተወያይተዋል ብለዋል። የሃይማኖት አባቶቹ በመጀመሪያ ያነሷቸው አጠቃላይ ቤተ ክርስቲያኒቱ እያጋጠማት ነው ያሉትን ፈተና ነው ይላሉ። መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተ ክርስቲያኒቱ ጫና እየደረሰባት ነው። ለኢትዮጵያ ሀገራዊ እድገትና ልማት ያበረከተችው ሁለንተናዊ አስተዋጽኦ በአግባቡ አፋጣኝ መልስ አይሰጥም። ጫናዎች አሉ። በመንግስት መዋቅር ያሉ ስራ አስፈጻሚዎች፣ በተለያዩ እምነቶች ያሉ አመራሮች ናቸው ያሉት ሆን ተብሎ የሚሆን ባልታወቀም ሁኔታ ጫና እየተደረገ የቤተ ክርስቲያኒቷ መብት በአንድም በሌላም እየተገፋ ነው። ይሄ ደግሞ ከምን አቅጣጫ ነው የሚደረገው? አግባብ አይደለም። የጥምቀተ ባህር ቦታዎችን፣ የመስቀል ቦታዎችን፣ ይዞታዎችን፣ የቀብር ቦታዎችን በአጠቃላይ የቤተ ክርስቲያኗን ህልውና የሚጋፋ በርካታ በከፍተኛ የትምህርት ተቋማት ኦርቶዶክሳውያን ተማሪዎች ላይ ያለ ዘርፈ ብዙ ነገር ነው የተነሳውና ይሄ አግባብ እንዳልሆነ በተለይ ደግሞ እንዲህ አይነት ልዩ ሁኔታዎች እና የመብት መጋፋት የሚካሄደው ኦሮሚያ ላይ ሰፍቶ ይታያል። ቤተ ክርስቲያኒቷ ላይ ጫና የሚፈጠረው የሚለውን ጉዳይ ምክትል ርዕሰ መስተዳደሩ አቶ ሽመልስ ተጠይቀው እሳቸው ሲመልሱ እኔ አንደኛ ወደዚህ ቦታ ከመጣሁ አምስተኛ ወር ነው፣ ጥቂት ጊዜ ነው። ልትረዱን ቤተ ክርስቲያኒቷ እኛንም ጭምር ልትረዳን ይገባል። ተጠንቶ የመጣ ነገር ካለ ግን ቁርጠኛ ነኝ። ከሲኖዶሱ ቃል ውጪና በሀገራዊ ግንባታና ልማት ቤተ ክርስቲያኒቷ ያላት ሚና ትልቅ በመሆኑ ይሄ ነገርን እኛ በፍጹም ቤተ ክርስቲያኒቷ እንድትበደልና እንድታዝ ፈጽሞ አንፈልግም። ለዚሁም አንድ ማዕከላዊ የሆነ የኦሮሚያ ክልልንና ቅዱስ ሲኖዶሱን የሚያገናኝ አንድ አባት መድቦ ቢሰጠን በቀጥታ የቤተ ክርስቲያኒቷን ችግር በቀጥታ ልንፈታ እንችላለን የሚል ሀሳብ በርዕሰ መስተዳደሩ ለሲኖዶሱ ቀርቦ ቅዱስ ሲኖዶሱን በአፋጣኝ የወለጋ የነቀምትና፣ የሆሮ ጉድሩ የምስራቅ ወለጋ ሊቀጳጳስ ብፁህ አቡነ ናትናኤልን በኦሮሚያ ክልል ከምክትል ርዕሰ መስተዳድሩ ጋር ወኪል ሆነው ቤተ ክርስቲያኒቷ ጋር ያለውን ሁለንተናዊ ችግሮች እንዲፈታና ኦሮሚያ ክልላዊ መንግስት ጋር ቀጥታ በሲኖዶሱ በኩል እንዲገናኙ ሰው ወክሏል። በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋም የቀረበውን ጥያቄ በተመለከተ የተደረገውን ውይይት መጋቤ ሰላም ቀሲስ ሰለሞን ሲያስረዱ ከቤተ ክርስቲያኒቷ ሲዮኖዶሳዊ መዋቅር ውጭ የኦሮሚያ ቤተ ክህነት እናቋቋማለን የሚለው አካል ቤተ ክርስቲያኒቷ በመዋቅሯም የሌለ ከሷ ይሁንታ ውጪ እየተደረገ ያለ በመሆኑ አጽንኦት ሰጥተው ለርዕሰ መስተዳደሩ በሚገልጹ ሰዓት ርዕሰ መስተዳድሩ ከቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ውጪ የሚደረግ አንዳችም ነገር የክልሉ መንግስትም እንደማይፈቅድ መንግስትም እንደማይፈቅድ የሲኖዶሱን ደንብ፣ ሕግ፣ ስርዓት አጥብቆ እንደሚከተል ገልጸውልናል። በሌላ በኩል ምክትል ርዕሰ መስተዳደሩ በኦሮሚያ በኩል ያልተስሩ ስራዎች አሉ። በተለይ በአፋን ኦሮሞ ቋንቋ ህብረተሰቡ ሊገለገል ይገባል። የአብነት ትምህርት ቤቶችም ሆኑ የስብከተ ወንጌልም ሆነ በክልሉ የሚገኙ አገልጋዮች የሚጠይቁትን ህዝቡ የሚፈልገውን ሃይማኖታዊ አገልግሎት በቋንቋው ስራ መስራት እንዳለበት ይልቁንም ቤተ ክርስቲያኒቷ ስላልሰራች እንክራ ልትሰራ ይገባታል የሚለውን አጽንኦት ሰጥቷል። ርዕሰ መስተዳደሩ በተረፈ በእውነት ለቅዱስ ሲኖዶሱ ያሳዩት ክብር ርዕሰ መስተዳደሩ የኦሮሞን ህዝብ ታላቅነት የገለጹበት ሁኔታም ታይቷል እና ቅዱስ ሲኖዶሱም የርዕሰ መስተዳደሩን ትህትና፣ አክብሮት የሰጣቸውን ክብር ትልቅ አጽንኦት ሰጥቶታል እና ቤተ ክርስቲያኒቷ በማያዳግም መልክ ቀኖናዋም ስርአቷም አንድነቷም ተጠብቆ እንዲቀጥል እሳቸውም ለሲኖዶሱ ትልቅ መልእክት አስተላልፈው ነው የሄዱት። አያይዘውም አቶ ሽመልስ አብዲሳ ደጋግሞ የተናገሩት እርስ በርሳችሁ ተነጋገሩ፣ የውስጥ ችግሮቻችሁንም መመሪያችሁ በሚያዘው መሰረት ፍቱት የሚል ምክረ ሀሳብ ነው ብለዋል። በመጨረሻም ነገ የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ ይወጣል፣ ጥያቄውን ያነሱትም እነ ሊቀ አላፍ ቀሲስ በላይ መኮንን እንዲጠሩ ተብሏል ብለዋል። ስብሰባው ቀጥሎ ነው ያደረው። ለክቡር ጠቅላይ ሚኒስቴሩ የሚቀርብ ለኢትዮጵያ መንግስት የሚቀርብ የቤተ ክርስቲያኒቷን አቋም፣ ሉዓላዊነት፣ አንድነት፣ ሰላም የሚያናጋ ማናቸውንም ነገር ቅዱስ ሲኖዶስ የሚያሳልፋቸውን ውሳኔዎች በሙሉ የሚያዘጋጁ ብፁዓን አባቶች የቤተ ክርስቲያኒቷን አቋም የሚገልጹ በምላተ ጉባኤው ተመርጠው ተዘጋጅቷል። እነ ሊቃ አላፍ ቀሲስ በላይ በነገው ዕለት በሚካሄደው ስብሰባ ይጠራሉ፣ ተጠርተው እንዲቀርቡ ያላቸውን ሀሳብ እንዲያቀርቡና አግባብ ያለው ሲኖዶሳዊ ውሳኔና ቀኖና እንደሚሰጥም ይጠበቃል። ዛሬ ተካሄደ በተባለው ስብሰባ ላይ አስተያየታቸውን እንዲሰጡን የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የጠቅላይ ሚኒስትሩ ተወካይ ሞሐዘ ጥበባት ዳንኤል ክብረት የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ይጠራል፣ ስለማይነሳ ግን ላገኛቸው አልቻልኩም። በተጨማሪም ሊቃ ላፍ ቀሲስ በላይ መኮንን በዛሬ ስብሰባ ላይ ያላቸውን ሀሳብ ለመጠየቅ ደውለን ነበር። ስልካቸው አይነሳም። በነገው ዕለት ሲኖዶሱ በሚያወጣው መግለጫ ላይ ያላቸውን ምላሽ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማንና የተቀሩትን ዘጋቢዎቻችንን ሁሉ እናመሰግናለን። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ሬዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም በአዲስ አበባ አሐዱ ሬዲዮ 94.3 ላይ የሚተላለፈው የሐሙስ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ እንሻገራለን። የኦሮሚያ ክልላዊ መንግስት ሰሞኑን ባወጣው መግለጫ በሚቀጥለው የስራ ዘመን ለክልሉ ጸጥታና የሕግ የበላይነት መከበር ጉዳይ ትኩረት ሰጥቶ እንደሚሠራ መግለጹ ይታወሳል። ከመንግስት እውቅና ውጪ ታጥቀው የሚንቀሳቀሱ ኃይሎች አይኖሩም ሲል የክልሉ አስተዳደር ያነሳው ጥያቄ የተለያዩ ሀሳቦችን እያስነሳ ነው። በዚህ ዙሪያ ፀሐይ ዳምጠው የተለያዩ አካላትን አነጋግራ ዝርዝር ዘገባ ልካለች። በኦሮሚያ ክልል በ2012 ዓ.ም ከመንግስት አካላትና ከመንግስት እውቅና ውጪ ታጥቆ የሚንቀሳቀስ አይኖርም ብለዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጦ ለብዙኃን መገናኛ ሕግ የፈቀደለት አካል ውጪ ማንኛውም የታጠቀ ኃይል ክልል ውስጥ እንዳይኖር እንሰራለን። በዚህ ጉዳይ ላይ የአሜሪካ ድምጽ ራዲዮ የተለያዩ የህብረተሰብ ክፍሎችን አነጋግረዋል። አቶ ገምችስ ታረቀኝ በኦሮሚያ ክልል ምዕራብ ወለጋ ዞን ነዋሪ ናቸው። በአሁኑ ወቅት መንግስት እንደዚህ አይነት አቋም መያዝ በህብረተሰቡ ላይ ስጋትን ይፈጥራል ብሏል። ይሄ እርምጃ ከማድረጉ በፊት ገለልተኛ የሆነ አካል ለማንም የማዳላ አካል ተቋቁሞ እንደገና ጥሪ ተደርጎ ስምምነት የማይደረግ ከሆነ አሁንም ሰላም የሚሆን አይመስልኝም። አቶ ገመችስ አክለውም በሁለት ሺ አስራ ሁለት ዓመተ ምህረት ሀገር አቀፍ ምርጫ የሚካሄድበት አመት በመሆኑ መንግስት ከታጣቂዎቹ ጋር መነታረቅ በመተው በሰከነ መንፈስ የህዝቡን ሰላም ለማስጠበቅ መስራት አለበት ብሏል። በዚህ ጉዳይ ላይ ተፎካካሪ ፓርቲዎችም ሀሳብ ሰጥቷል። በአሁኑ ወቅት የክልሉ መንግስት እርምጃ ለመውሰድ ያቀደበት መንገድ አዝጊ ነው። ለምርጫውም እንቅፋት ይሆናል ሲሉም ተናግረዋል። አቶ ለሚ ቤኛ የኦሮሞ ነጻነት ግንባር አመራር አባል ናቸው። እርሳቸው እንደተናገሩት የክልሉ መንግስት ከመንግስት አካላት ውጭ ታጥቆ የሚንቀሳቀሱ ሰዎች ለማጥፋት ከማቀድ በሰላማዊ መንገድ ለመመካከር መዘጋጀት አለበት አሉ። እንደዚ አይነት መግለጫ መውጣቱ አንደኛ የህዝባችን ተረጋግቶ በአንድ መንፈስ እና ዝግጅነት ምርጫውን እንዳይከታተል የሚያደርግ ነው። ሁለተኛ ደግሞ እንደዚህ አይነት አሁን ባለንበት ሰዓት ላይ ኦሮሚያዎች እንደሚጠባቁስ ሰባት ዘጠኝ ዞን በኮማንድ ፖስት ነው የምታያለው እና እንደዚህ አይነት መግለጫ ስትሰጥ ስጋቱን የሚጨምር የወደፊት ተስፋችን ራሱ የሚያጨልም የህዝባችን ተስፋ የሚያጨልም አይነት ሆነን የሚያገኝ ነው እና በእኛ በኩል ይሄ አሳሳቢ ነው። ወደ ተሻለ ወደ ሰላማዊ እና ወደ ተረጋጋ ሁኔታ የምንመራበትን መንገድ ልቀይሱ የተሻለ ነው የሚል ይመጣለን። ምክንያቱም ምክንያቱ እንደዚህ አይነት መግለጫ ለህዝባችን ሆነች በኢትዮጵያ ፖለቲካ አሁን ያለንበት ችግር መፍትሄ ሊሆን ስለማይችል ብሩህ አመት እንዲሆን ቢመኙ የተሻለ ነው የሚል እምነት አለ። ምክንያቱም እኛ ወደ አዲስ አመት እየመራን ነው፣ አዲስ መንፈስ ለምርጫ ብንዘጋጅ የተሻለ ነው። አቶ ገመችስ ባሊ ጅሎ የፖለቲካ ተንታኝ ናቸው። የኦሮሚያ ክልል መንግስት ባወጣው መግለጫ በሁለት ሺ አስራ ሁለት ከመንግስት እውቅና ውጭ ታጥቆ የምንቀሳቀሱ ለማስወገድ ያቀደው በሀገሪቱ ላይ ፖለቲካዊና ኢኮኖሚያዊ ክሳራ ያስከትላል ለዚህ መፍትሄ ሰላማዊ ድርድር ነው ሲሉም አብራርቷል። እንደ ሀገር አቀፍ፣ አለም አቀፍ እና እንደ ጎረቤት አካባቢ ደግሞ ከዚህም በፊት የሽግግር መንግስት ነው በጣም እቺ ሀገር ወደ ትላቅ አንድ ደረጃ በኢኮኖሚ፣ በፖለቲካ፣ በማህበራዊ ያሻግራል ተብሎ እምነት ከሲሎበት የጎረቤት ሀገራቶች በሙሉ የዓለም መንግስታትን ሳይቀር አጨብጭቦ ተቀበሉ ናቸው። በዚህ ትዕግስት ተግባራቸውም ደግሞ ብዙ ሽልማቶችን እንደ አለም አቀፍ አግኝተውታል። ይሄ እንደ ሀገር አቀፍ ያገኘት ሽልማት ደግሞ ሀገርቷ ላይ ሰላም የማስ የሚያስከብር ከሆነ ተመልሶ እንደተለመደ ወደ ጦርነት የሚገባ ከሆነ እነዚህ ነገሮች እየተሸረሸሩ እየተሸረሸሩ እምነታው ከሀገር ውስጥ አይደለም፣ ከጎረቤትም በአለም አካባቢ ያሉ ሰዎችም መንግስታቶችም እምነታቸውን እየጣሉ ይመጣሉ። ከዚህም በፊት የተደረጉ አሁን እየተደረጉ ያሉ እርዳታዎችም የሚሰረዙ ሂዳዎች እና ከአሁን በኋላ የምናገኛቸውም እርዳታዎችም እየቀነሱ ይመጣሉ። ይሄ ደግሞ ኢኮኖሚካሊ የውጭ ግንኙነታችን በጣም ያታክሟል። ጦር አውጆ በጦር አጠፋለሁ ያለው አካላት እነዚህን ሰዎች አሳምኖ ወደ ምፈለገው ሌላ የፖለቲካ ደረጃ የሚካሄድበት ካልሆነ በጣም አስቸጋሪ ነው መሆነው። ኪሳራ ነው የምገጥመው ብዬ ነው ማስበው። ይሄም ማድረግ የምችለው አንደኛ መንግስት የህዝብን ደህንነት የመጠበቅ ኃላፊነት አለበት ግዴታ አለበት። ህዝብ መንግስትን አምኖ ነው ግብር የሚገብረው መንግስትን አምኖ ነው ወጥተው የሚገባው። ዛሬ ደግሞ ያ ሰላም ጠፍቷል። ሳካ ያለውም ህዝቢን ያጠቃል፣ መንግስትም ህዝቢን ያጠቃል። ሁለቱም ወጣ አይደለም። መንግስት አሁንም ቆም ብሎ ባስብበት እና አሁን ታጥቆ አሉ የምላቸውንም አካላቶች ትንሽ ወደ መሀል ሜዳ መጥቶ ህዝቡ ሰላምን ሆነ በዲፕሎማት አካላትም ሆነ በሶስተኛ አካላትም ሆነ ተፈልጎ እነዚህ ታጥቀን አለን መንግስት በጉልበት እንመጣለን ብለ የማስቡትንም እነዛም ጫፍ የያዙትን ነገር ትቶ ወደ መሀል መጥቶ ሁለቱም ጫፍ ጫፍ የያዙትን ትቶ ወደ መሀል መጥቶ ለህዝቡ ሰላምን ባሰስ ነው መልካም ነው ብዬ ነው። ማስ ለአሜሪካ ድምፅ ራዲዮ ሀሳባቸውን የሰጡት ሰዎች እንደተናገሩት በህገወጥ መንገድ ታጥቆ የሚንቀሳቀሱ አካላት መንግስት በጦርነት ለማስወገድ ከመስራት ይልቅ በመሀል የሚጎዱን ህጽዋን ዜጎችን ለመታደግ ዘላቂ ሰላምና መረጋጋት እንዲመጣ የምክክር መድረክ መፍጠር አለበት በማለትም አሳስቧል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አሁን ደግሞ አድማጮች ባህልና ማህበረሰብ ይቀርባል። እዚህ ዩናይትድ ስቴትስ ክሊቭላንድ ከተማ በቅርቡ የተመሰረተውን የኢትዮጵያ የባህል መስክ ወይም ልዩ ስፍራ አስመልክቶ የተሰናዳ ቅንብር ነው ባህልና ማህበረሰብ ለምሽቱ ይዞ የቀረበው ረጅም ዓመታት ባስቆጠረው የክሊቭላንዱ የተለያዩ ሀገሮች የባህል መናኸሪያ ስፍራ መታሰቢያነቱ ለኢትዮጵያ ባህል ጥንታዊ ስልጣኔ ስልጣኔና የታሪክ ቅርሶች የተሰጠው ይህ ስፍራ ለአፍሪካ በጠቅላላ የመጀመሪያ ነው አቶ አክሊሉ ደምሴ ከመስራች አባላቱ አንዱ ናቸው። ስነ ስርዓቱ በተከናወነበት ወቅት ወደ ስፍራው ተጉዞ የነበረው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው አቶ አክሊሉን ያወያያቸው። ወደ ዝግጅቱ አቶ አክሊሉ ደምሴ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። በቅርቡ በመካከለኛው ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት ዋና ከተማ የኢትዮጵያን ካልቸራል ጋርደን ትሉታላችሁ፣ የኢትዮጵያን የባህል መስክ ተመስርተዋል። ረጅም ጊዜ የደከማችሁበት መሆኑን ተረድቻለሁ። በቅድሚያ እንኳን ደስ ያለው እንኳን አብሮ ደስ ያለን። አመሰግናለሁ። አቶ አክሊሉ እስኪ ምንነቱን እናስረዳ። እርስዎ የሚኖሩባት ከተማ ቀደም ብዬ ያስተዋወቅኳት ክሊቭላንድ ረጅም ዘመን የዘለቀ ታሪክ እንዳላት ተረድቻለሁ። ከሰላሳ በላይ አገሮች ባህሎች፣ ሕዝብ የሚወከልበት የታሪክ ማስታወሻዎች የሚደረጉባቸውን መሰል መስኮች ተመልክተናልና እንዴት ተፈጠረ? በምን መልኩ እዚህ ቦታ ደረሳችሁን እናያለን። እስኪ ይንገሩን ምንድን ነው? ይሄ የኢትዮጵያ የባህል መስክ ወይም ኢትዮጵያን ካልቸራል ጋርደን የተባለውና የኢትዮጵያ ታሪኮች፣ ቅርሶች የሚታዩበት ቦታ ተከልሎ የተሰጣችው አንደኛ፣ ይሄ ጋርደን መስክ ብለዋል። ለምሳሌ ክሊቭላንድ አካባቢ አንድ መቶ ሶስተኛ አመቱን ዘንድሮ ያከበረው አሁን ወደ ሰላሳ ሰባት ሰላሳ ስምንት ደርሰዋል ካልቸራል ጋርደን የተባሉት ድሮ ዩሮጵያኖች ወደ አሜሪካ በሚመጡበት ጊዜ እያንዳንዱ ኮሚኒቲ የራሱን መስክ ለመያዝ ከሲቲው ጋራ ክሊቭላንድ ካልቸራል ጋርደንስ ፌዴሬሽን የሚባል አለ። አስተባብሮ ብዙ አውሮፓውያኖች ነበሩ፣ የየሀገራቸውን ሲምበል የሚያሳዩት የነበረው የመጀመሪያው የአፍሪካ በመሆን የዛሬ ስድስት አመት ገደማ የሚኒሊክ ሆል ፋውንዴሽን የሚባል ማህበር አለ፣ ከዚህ በፊት ብዙ ነገር የሰራ በዛ በኩል የመጣ ፕሮጀክት ነው። ፕሮሰሱን ጀምረን ብዙ ጊዜ ይፈጃል። መሬቱ ተሰጠን። ከዛ በኋላ እንግዲህ ምን እናደርግ የሚለውን እየተነጋገርን ከዚህ በፊት ለምሳሌ ከባህር ዳር ጋር ሲስተር ሲቲ የጀመርንበት ልዩ ልዩ ነገሮች ያቋቋምንበት የኦርቶዶክስ ቤተክርስቲያኑ ሲቋቋም የተሰበሰብንበት ከዚህ በፊት ምሳሌ ሰቨን ሲክስ ሰቨን በናይንቲን ኤቲ ስሪ ኢትዮጵያ ከቦኝ ተገዝቶ በሄደበት ጊዜ ብዙ ነገር እያደረገ ከሰላሳ አምስት አመት በላይ ያሉ ፋውንዴሽን ነው። ሚሊኮል ፋውንዴሽን ይሄ ካልቸራል ጋርድን ያሉ አንዱ ፕሮጀክት ነው። ዶክተር ካርል ሮብሰን የሚባል አሜሪካዊ፣ ኢትዮጵያዊት ለቤት ያለችው ሲስተር ሰናይት ሽፈራት ትባላለች። እሷም ነርስ ነች። እነሱ የኢትዮጵያን ሬስቶራንት ከፍተው ይህን ሚሊኮል የሚባለውን አጠገቡ ፈጥረው ብዙ የኮሚኒቲ አክቲቪቲ ይደረግበት ነበረ። ስንጀምር ሁለት አሜሪካኖች እና ሁለት ኢትዮጵያኖች የሆነን ነው። ሄደን ለክሊቭላንድ ካልቸራል ጋርደን ፋውንዴሽን ማንነታችንን ገልጸን መሬት እንዲሰጠን አፕላይ ያደረግን። ቦታ ከተሰጠን በኋላ ምን እናደርግ ብለን ስናስብ ኢትዮጵያን የሚወክላት ምንድን ነው ሲባል መጨረሻ ላይ የኢትዮጵያ ስልጣኔ የአክሱም ሐውልትን መግቢያ አድርገን ላሊበላን እና የመሳሰሉትን የኢትዮጵያን ታሪክ የሚያሳዩ አንድ ሐውልት ማቋቋም አለብን ስንል በዛ ተስማማን እና ፕሮጀክቱን ጀመር ነው። አንዳንድ ሰዎች ኮሪያ ውስጥ ሌላ ኢትዮጵያ ሐውልት አለ ይላሉ። እዚያ ያለው የቬተራንስ ሜሞሪያል በጦርነት ጊዜ ከሶስት ሺህ በላይ ኮሪያን የረዱ ኢትዮጵያውያን እዛ ሄደው ነበረ እና ከሺ ዘጠኝ መቶ በአውሮፓን አቆጣጠር አምሳ አንድ እስከ ሺ ዘጠኝ መቶ ስልሳ አምስት እዛ ብዙ ያገለገሉ ኢትዮጵያኖች ወታደሮች ለነሱ ሜሞሪያል የተደረገ ነው እንጂ ካልቸራል ጋርደን እንኳንስ ሌላ ሀገር ሊኖረን እና ኢትዮጵያም ውስጥ እንደዚህ አይነቱ ሀውልት የለም። መልካም የመጀመሪያው ነው ነው ያሉን። ለጥቁር ህዝቦችም የመጀመሪያው ነው። እንደ አውሮፓውያን የዘመን አቆጣጠር በ1916 የተቋቋመው የክሊቭላንድ ካልቸራል ጋርደንስ ይሄን ያህል ረጅም ጊዜ ባስቆጠረበት በእርስ በርስ በመታወቅ ሰላምና አብሮ መኖር ከፍ ለማድረግ ይላል። ይሄ ምናልባትም ለሌሎች ምሳሌ ሊሆን የሚችል ነው። ከተማችሁ ከዩናይት ስቴትስ ስም ተለይታ ከተማችሁ ያደረገችው ይሄ ይህ ሙከራ ወይም ለረጅም ዓመታት የዘለቀ ልማድ ነገር ግን እንዴት በዚያ ጊዜ ሊቋቋም ቻለ? እንዲህ ያለው ረጅም ዘመን የዘለቀ የስደተኛ ተቀባይነት ታሪክ ቢኖራትም በዚህ መልኩ ሌሎች አካባቢዎች አልታየምን? ስለ ዋናው የክሊቭላንድ ካልቸራል ጋርደን የሚነግሩን ነገር ካለ እንግዲህ ከዛሬ መቶ አመት በፊት ከዩሮፕ ከልዩ ልዩ ሀገሮች የመጡ ሰዎች ወደ ክሊቭላንድ ሲመጡ ክሊቭላንድ ውስጥ የነበሩ ሰዎች ደግሞ በጣም እንግዳ ተቀባዮች ስለነበሩ ቤተሰብ የመሆን ስሜት እንዲሰማቸው እንዲቀራረቡና ሁሉንም አጠቃላይ ከተማ መሆኗን ለማሳየት አንዳንድ በዛን ጊዜ የነበሩ ሰዎች ይህንን ጋርደን ብናቋቁም የየአንዳንዳችንን ታሪክ ሁላችንም ለማወቅ እንችላለን እና ሕዝቡን ለማቀራረብና ከልዩ ልዩ ሀገር ልዩ ቋንቋ የሚናገሩ አንድ ቦታ ሲመጡ ያንን የሚያቀራርባቸውን ማንነታቸውን የሚገልጸውን ለሌሎቹ ለማስተማር እና አንደኛ በሰላም አብሮ የመኖርን እንዲያደርጉ የተደረገ አላማ ነው። መልካም አቶ አክሊሉ ይሄ መታሰቢያ የቆመለት የባህል መስክ የባህል ቤት ወይም የባህል መናኸሪያ ልንለው እንችላለን። የተለያዩ ገጾች ያሉት ይሄ ቀደም ብሎ እርሶ የገለጹት ሀውልት ከአክሱም ይነሳ እንጂ የተለያዩ ባህሎችን የኢትዮጵያን ስልጣኔ የሚወክል በታዋቂ የኪነ ጥበብ ሰዎች የተሰራ ነው። ረጅም ጊዜ የፈጀ ነው። እንደ ገለጹት ከእርሶ ጋራ ስድስት የቡድኑ መስራች አባላቶች ውስጥ ሶስቱ አሜሪካውያን፣ ሶስቱ ኢትዮጵያውያን መሆናችሁን ተረድቻለሁ። አንደኛው እንደነገሩኝ በባለሙያ ፍለጋ ኢትዮጵያ ድረስ መሄድ ሁሉ የተገደዱበት ሁኔታ እንደነበር ታዋቂውን ኪነጥበብ ሰው ዘሪሁን የትም ጌታን በስፍራው አግኝቻቸዋለሁ ልዩ ቅርጻ ቅርጽ የሚሰሩ ባለሙያ የሁለቱ ባለሙያዎች ጥምር ስራ መሆኑን የተመለከትኩት። እስኪ በዚህ ሰዓት ያን ሀውልት ለመመልከት እድል ለሌላቸው ምንድን ነው የተወከለው? የጥበብ ስራዎቹ ምን ይመስላሉ? ባጭሩ ያስረዱን እስኪ። አዎ እንግዲህ ሁለቱ መጀመሪያ ሺ ዘጠኝ መቶ ሰማኒያ ሰባት ዓመተ ምህረት ብዙ ስዕል አርቲስት ዘሪሁን የትምጌታ ዶክተር ሮብሰን ወደ ኢትዮጵያ ሄደው አርቲስት ቶች ለመፈለግ ወደ ኪነ ጥበብ ትምህርት ቤት ሄደው ሲጠይቁ እሳቸውን ጠቁሟቸው እሳቸውን ሲያናግሯቸው ያላቸውን አርት ወርክ ምናምን ሲያሳዩቸው ከዛ ውስጥ አብረው ሆነው ስዕሎች መረጡ። አንደኛ ለአካባቢያችን ኢንቫይሮንመንታል ስቴትመንት የሚያሳይ ጥሩ የኢትዮጵያን ታሪክ ከአምስት ሺህ በላይ የነበረውን የሚያሳይ ምንድን ነው ተብሎ ሲደረስበት የተወሰኑ አርት ወርኮች ተመረጡ። አድማጮች አሉላ ከክሊቭላንዱ የኢትዮጵያ የባህል ስፍራ መስራች አባላት አንዱ ከሆኑት ከአቶ አክሊሉ ደምሴ ጋር የጀመረውን ውይይት አላበቃም። በሥነ ሥርዓቱ ላይ ባሰሙት ንግግር እኛ ኢትዮጵያውያን ሲሉ ራሳቸውን ያስተዋወቁትንና የሁለት ታዳጊ ኢትዮጵያውያን ወላጅ የሆኑትን አሜሪካዊ ጨምሮ ከሌሎች አጋሮቻቸው ጋር በሁዱ የራዲዮ መጽሔት አሉላ ይዟቸው ይመለሳል። አሁኑ ግን እንግዳችንን አቶ አክሊሉ ደምሴን ስለ ጊዜያቸው እናመሰግናለን። አሉላንም እንደዚሁ። የመጨረሻው የምሽቱ ዝግጅት ላይ ደርሰናል። ሳይንስና ቴክኖሎጂ ነው። ሀብታሙ ስዩም መሰናዷአለሁ። የሳይንስና ቴክኖሎጂውን ዓለም በወፍ በረር ወደሚያስቃኘው መሰናዷችን እንኳን እንደናመጣችሁ አድማጮች። በመጀመሪያ ወደ ኢትዮጵያ እናቀናለን። መቀመጫውን በአዲስ አበባ ያደረገ የኮምፒውተር ላይ ሥርዓቶችን ሲያመርት፣ ሥራ አቀላጣፊ መተግበሪያዎችን ሲያበጅ የሰነበተ ተቋም በዚያ እናገኛለን። አይኮግላብ ለሚሰኘው ምሕፃረ ቃል አቻ አማርኛ ትርጉሙ የላቀ ሳቤ ቤተ ሙከራ ወደሚለው ይጠጋል። በዚህ መጠሪያ የሚታወቀው ቤተ ምርምር መገኛው አዲስ አበባ፣ ኢትዮጵያ ሲሆን ከተመሰረተ ስድስት ዓመታት አልፈዋል። ላብራቶሪ ሆኖ ከመቋቋሙ በፊት በተለያዩ ስልጠናዎች፣ ሴሚናሮች፣ ወርክሾፖች ከዩኒቨርስቲዎች ጋር ሪሰርች ፔፐሮች የመስራት ምናምን ስራ ነበር። እንደ ላብ ሆኖ አልተቋቋመም ነበር ግን እንደ ላብራቶሪ የሆነው ወይም በተቋም ሆኖ መቋቋም የጨመረው በሁለት ሺ አስራ ሶስት አፕሪል ወር ላይ ነው የተቋቋመው ከኔ ጋር ና ኢንኮላብሬሽን ዊዝ ዘወርልድ ሊዲንግ አርቲፊሻል ጀነራል ኢንቴሊጀንስ ሪሰርቸር ዶክተር ቤንጃሚን ቀርዛዊል በመሆን ነው ላቡን ያቋቋም ነው። የአይኮግላብ ኃላፊ ጌትነት አሰፋ እንደሚሉት ድርጅቱ የኮምፒውተር ላይ ስርዓቶችን ሲያመርት፣ መተግበሪያዎችን ሲያበጅ፣ አርቲፊሻል ኢንቴሊጀንስን የሚመለከቱ አገልግሎቶችን ሲሰጥ ከርመዋል አገልግሎቶችን ከተጠቀሙ ዓለም አቀፍ ድርጅቶች መካከል ደግሞ ለምሳሌ አሜሪካ ውስጥ ፈረሺ ቸኮሌት የሚባል ትልቅ የቸኮሌት ካምፓኒ ነው። እነሱ ካስተመር ነበሩ። ካናዳ ውስጥ የሆኑ አሉ። ሲሊከን ቫሌ ላይም ኮርቶ የሚባሉ፣ ስቲቪያ ፈርስት የሚባል የአሜሪካ ካምፓኒዎች ናቸው እነዚህ። ሌላኛው የጀርመን ፓፐርጀኒክ የሚባል ካምፓኒ እነሱን ካስተመሮቻችን ነበሩ። ይህ የሳይንስ ቤተ ሙከራ በቅርቡ ትልቅ ትኩረት አግኝቶ የነበረው ግን ለሰው ልጅ የተጠጋ የግንዛቤ አቅም ያላትን ሶፊያ የተባለች ሮቦት በማምረት ሂደት ውስጥ በነበረው ተሳትፎ ነው። ሶፊያ እንድታይ ሰዎችን ሚሞራይዝ እንድታደርግ። ፖፕላር እና ፌመስ የሆኑ ሰዎች ካሉ ከዳታቤዝ ወር ከኢንተርኔት ከዊኪፒዲያ ላይ አንበባ አቴንሽን ኢኮኖሚ መፍጠር ነው። አቴንሽን ኢኮኖሚ ማለት ምንድነው? ሰዎችን አሜዝ ማድረግ ማስገረም፣ እዛ አካባቢ ላይ ያልታሰቡ ፈን የሆኑ ነገራቶች በመፍጠር ሰዎች ትኩረታቸውን በሙሉ ወደ ሶፊያ እንዲያደርጉ የማድረግ ስራዎችን የኔትወርክና ኃይል መቆራረጥ ከፈተናዎቹ መካከል አንዱ እንደሆነ የሚጠቅሰው ድርጅቱ በደንበኛ ተቋማት ጥያቄ መሰረት ችግሮችን የሚፈቱ ግኝቶችን በአንድ በኩል ያቀርባል። በሌላ በኩል ደግሞ በራስ ተነሳሽነት ለማግኘት የማኅበረሰብን ችግር ይፈታሉ ያላቸውን የሞባይል መተግበሪያዎችን የመሰሉ ፈጠራዎችን በተመጣጣኝ ዋጋ ለተጠቃሚዎቹ እንደሚያቀርብ አቶ ጌትነት ነግረውናል። ስራና ፈላጊዎችን የሚያገናኘው ስራ መተግበሪያ ለዚህ በአብነት የሚጠቀስ ነው። ከመቶ በላይ ለሆኑ ሠራተኞች የእንጀራ ቤት የሆነው አይኮግላብ በዩኒቨርሲቲዎችና በከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰራተኞቹን በማሰማራት የኮምፒውተር መርሃ ግብር ቅመራ ወይም ኮዲንግ ያስተምራል። የቴክኖሎጂ ፈጠራ ውድድር ያከናውናል። የሰው ሰራሽ እውቀት አድማስ እንዲስፋፋ ይጥራል። የዚህ ምክንያቱ ደግሞ ድርጅቱ አሁን የተያያዘው ዘርፍ የነገው ዓለምም የሚፈልገው መስክ ነው ተብሎ በመታሰቡ እንደሆነ የአይኮግላብ ድርጅት ኃላፊ አቶ ጌትነት አሰፋ ንግረውናል። ብዙ ሀገራቶች አምነውበት አርቲፊሻል ኢንቴሊጀንስን በጣም አግሬሲቭ ቢሊየንስ ኦፍ ዶላር ኢንቨስት እያደረጉ ገብተውበታል እና ሀገራችንም በዚህ ኢኮኖሚ ላይ በጣም በብዛት እና በስፋት በኳሊቲ ከገባል እንደርሳለን። ብዙ ቴክኖሎጂዎች አመልጠውናልና ይህም ባያመልጠን ከኔክስት ፋይቭ ቴን ይርስ አይኮግ እዚህ ላይ ይሠራል እና ዋነኛው ዓላማችንም ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ የሚባል አለ፣ ጠንካራ ቤዝ አለ ኢትዮጵያ ውስጥ የሚለውን ሪያላይዝ ማድረግ ነው። የቀጣይ ጉዞአችን መዳረሻ አፍሪካዊት ሀገር ካሜሩን ናት። ካሜሩናውያን ወጣኔዎች ለበርካታ አርሶ አደሮች ራስ ምታት ሆኖ የከረመ ችግርን የሚፈታ መላ ይዘው ብቅ ብለዋል። አን ዘዋንኪው ያሰናዳችሁን ዘገባ ወደ አማርኛ መልሰነዋል። አለን ለትቦ እርሻውን በሚጎበኝበት ጊዜ ሁሉ የሚያስተዳድረውን የቲማቲም ማሳ ጤንነት ለማወቅ በስልኩ ላይ የተጫነ መተግበሪያ መጠቀምን ያዘወትራል። መተግበሪያው አዝመራውን የሚያጠቁ በሽታዎችን ይለያል፣ ማከሚያና መከላከያ መላዎችን ይጠቁማል። አለን በመተግበሪያው ምክንያት ጥቂት አውጥቼ ብዙ አትርፍ ያለው ይላል አስታውሳለሁ። ከጥቂት ወራት በፊት የቲማቲም ማሳይን ያጠቀውን በሽታ ቀድሜ ማወቅ ባለመቻለ ከ200 ሺህ ከ1 ሚሊዮን ከፍ እስከሚል ፍራንክ ድረስ አጥቻለሁ። ስለሆነው ሁሉ የግብርና ባለሙያዎችን አሳውቄ የተለያየ መጠን ያለው ማጥፊያ ሰጥተው ነበር። መሐንዲሶች እንኳን እርግጠኛ የሆነ መፍትሔ አልሰጡኝም። እስከ ዛሬ ድረስ ማሳይን ያወደመብኝን መዓት ላውቀው አልቻልኩም ነው ያለው አሌን። አሁን ላይ አግሬግስ የተሰኘ መተግበሪያ ይጠቀማል። አጠቃቀሙ ቀላል ነው። ተጠቃሚው የስልክ ካሜራውን ተክሉ ቅጠል ወይንም ፍሬ ላይ ያነጣጥራል። መተግበሪያው ምስሉን ያጤንና ውጤቱን በሰከንዶች ውስጥ ያሳውቃል። የአግሪክስ ተባባሪ ፈልሳፊ ዶሮቴ ሙቮንዶ መተግበሪያው የተለያዩ ማሻሻያዎች እንደተደረጉለት እስካሁን ዕድሜው ደግሞ ከመቶ በላይ ገበሬዎች እንደሞከሩ ትናገራለች። አግሪክስ አዝርዕቱን የሚያጠቃውን በሽታ ከለየ በኋላ ስም ይሰጠዋል፣ ትክክለኛውን የማከሚያ መንገድ ይጠቁማል። ለአብነት በፈንገስ ለተጠቃ ተክል ምን ያክል የፈንገስ ማጥፊያ መድኃኒት ለጥቅም ማዋል እንዳለበት ይናገራል። ከዚህ በተጨማሪ አግሪክ ስለወደፊቱ መደረግ የሚገባን መከላከያ መላ ይመክራል። ጆሴፍ ፖው በካሜሮን ቢንጎላ የግብርና ትምህርት ቤት መምህር ናቸው። መተግበሪያውን ፈትሸውታል። ተስፋ የሚጣልበት ነገር ግን ማሻሻያ የሚያስፈልገው እንደሆነ ያወሳሉ። ስር ነቀል ለውጥ የሚያመጣ መተግበሪያ ነው። ባለአንድ ቋንቋ ብቻ መሆኑ ግን አቅሙን ውስን አድርጎታል። ለገበሬዎች ቅርብ እንዲሆን መደረግ አለበት። ሁሉም ሰው በመተግበሪያው ውስጥ ስፍራውን ያገኝ ዘንድ በተለያዩ ቋንቋዎች ለመተርጎም ጥረት መደረግ አለበት ነው ያሉት። ዶሮቲ እንደምትለው የመጪው ዘመን ሕልም መተግበሪያው በ2020 የአውሮፓውያን አቆጣጠር በመላው አፍሪካ እንዲዳረስ ማድረግ ነው። ጸረ ተባይ ተብሎ ለገበሬዎች የሚሸጠው ሰው ሰራሽ ኬሚካል እንደመሆኑ መጠን መተግበሪያው ለገበሬዎች እውነተኛ መፍትሄና አማራጭ እንደሚሰጥም ተስፋ አድርጋለች። አግሪክስ ለመፍታት የሚሞክረው አንዱ ተግዳሮት ተፈጥሯዊ የግብርና ስራን ማበረታታት ነው። በዚህም ምክንያት ነው በቤተ ሙከራችን ውስጥ በመተግበሪያው በኩል ለአርሶ አደሮች የሚዳረስ ተፈጥሯዊ ጸረ ተባይ መድኃኒት ለማምረት በጥረት ላይ የምንገኘው። እንዳለም አቀፉ የግብርናና የግብርናና ባዮሳይንስ ማዕከል ጥናት የአፍሪካ ገበሬዎች 49 በመቶ የሚሆን ዓመታዊ አዝመራቸውን በበሽታና በመሳሰሉት ምክንያቶች ያጣሉ። ሐብታሙ ስዩምን ለዘገባው እናመሰግናለን። አንድ ዘገባ እናክላለን። አሁን የካሪቢያኗን ደሴት ባሃማስን በከፋ ሁኔታ የመታውና ሀያ ሰው መግደሉ እስካሁን የታወቀው ሀሪኬን ዶሪያን የሚባለው የውቅያኖስ ማዕበል አሁን ደግሞ ከባለፉት ቀናት የዩናይትድ ስቴትስ ደቡብ ምስራቅ ጠረፍ አካባቢዎችን እያዳረሰ ነው። ኤደን በቀለ ተጨማሪ ይዛለች። ዶሪያን አውሎነፋስ የካሪቢያኗ አርክ ፋሌጎ ከተማ ላይ ያደረሰባትን ከፍተኛ ውድመት ለመታደግና ለመደገፍ አስፈላጊ የሆነው እርዳታ በሙሉ እንዲደረግ ሲሉ የባሃማስ ጠቅላይ ሚኒስትር ሁበርት ሚንስ ጥሪ አቀረቡ። ለወትሮ በቱሪስቶች የሚወረሩ ከተሞች በሙሉ በህንጻ ፍርስራሾች፣ በወደሙ መኪኖች እና ከነዋሪዎች በተራረፉ ቁሳቁስ ተሞልተው ታይተዋል። ለሁለት ቀናት ያክል በከባድ ጎርፍ ዝናብ እና በሰዓት ከ195 ኪሎ ሜትር በላይ ሲጓዝ በነበረ ከፍተኛ አውሎ ንፋስ ሲናጡ የከረሙት የግራንድ ባሃማስ እና አባኮ ደሴት ነዋሪዎች ሲረጋጉና ና ከአውሎ ንፋስ የተረፈውን ማስተዋል ሲጀምሩ በድጋሚ በሀዘን ይሞላሉ ተብሏል። ስለዚህም እለት ሀሙስ በእርግጠኝነት በሀዘን ዜናዎች እንደሚሞላ ይጠበቃል። ጠቅላይ ሚኒስተር ሚንስ በዛሬው እለት ባደረጉ ያደረጉት ጋዜጣዊ መግለጫ የሀያ ሰዎች ህይወት ማለፉን ገልጸው ቁጥሩ ሊጨምርም ይችላል ብለዋል። እንደ ጠቅላይ ሚኒስትርነቴ በአደጋ ውስጥ ያሉትን ለመታደግ እንደምንሰራ ልነግራችሁ እወዳለሁ። ዕለት ዕለት፣ ቀን ክሌት፣ በየሳምንቱ፣ በየወራቱ የህዝባችንን ህይወት ወደ ነበረበት እስኪመለስ ድረስ ተግተን እንደምንሰራ አረጋግጥላችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠረፍ ጠባቂዎችን የህይወት አድን ቡድኖችንና የፍርስራሽ ውስጥ አፈላላጊዎችን ለእርዳታ ልከዋል። የእንግሊዝ ዘውዳዊ የባህር ኃይል ዓለም አቀፉ የቀይ መስቀልና የተባበሩት መንግስታት ድርጅት የምግብ የመድኃኒት እርዳታዎች ለማድረግ ርብርብ ላይ ናቸው። ዶሪያን ሀይሉ ቢቀንስም አሁንም ድረስ ግን የአሜሪካ ደቡብ ምስራቅ ጠረፍ ከተሞች ደቡብ ካሮላይናና ሰሜን ካሮላይና ሐሙስና አርብ በተከታታይ ሊመታቸው እንደሚችል የሚያሳስቡ የአውሎ ንፋስ ቅድመ ማስጠንቀቂያዎች እየተሰሙ ነው። የአሜሪካ ብሔራዊ አውሎ ንፋስ ማዕከልም ከከባድ ዝናብ ጋር ታግዞ የመጣው ዶሬን አሁንም ድረስ ለህይወት አስኪ ነው ሲል አስታውቋል። እንግዲህ አጥር ያለ የስፖርት ዜና አለን። ኢትዮጵያ ቡና ካሳዬ አራጌን በአሰልጣኝነት መቅጠሩን አስታወቀ። ካሳዬ በ1995 ዓ ም ኢትዮጵያ ቡናን ያሰለጠነ ሲሆን ክለቡን የኢትዮጵያ ጥሎ ማለፍ ዋንጫ አሸናፊ ማድረጉ ይታወሳል። ሆኖም በ1996 ዓ ም ከክለቡ ከተሰናበተ በኋላ ኑሮውን በዩናይትድ ስቴትስ አድርጎ ቆይቷል። ኢትዮጵያ ቡናና ካሳ ያራጌ በኢትዮጵያ የእግር ኳስ ባል ተለመደ ሁኔታ ረጅም ነው የተባለ የአራት ዓመታት ውል ተፈራርመዋል። ካሳዬ ከውሉ ዘመን ሁለተኛ ዓመት ጀምሮ ቡድኑ በሚያደርገው በሚወዳደርበት ሊክ ከአንድና እስከ ሁለት ደረጃ ይዞ የማስጨረሽ ግዴታ ውስጥ ገብቷል። ይህን የማያሳካ ከሆነ ውሉ እንደሚቋረጥ መግለጹን ሪፖርተራችን ግርማቸው ከበደ ዘግቧል። ከሳዬ ኢትዮጵያዊ ስልጠና በሚለው የእግር ኳስ አስተሳሰቡ ይታወቃል። የሐሙስ ምሽት ዝግጅታችንን አጠናቀናል። የትግርኛ ስርጭት ይቀጥላል። በደህና አደሩ Thank